የሰው ልጅ ሁሉ ሲወለድ ነጻና በክብርና በመብት እኩልነት ያለው ነው። የተፈጥሮ የማስተዋል ሕሊናውን ስላለው አንዱ ሌላውን በወንድማማችነት መንፈስ መመልከት ይገባዋል።